የዓለም የስደተኞች ቀን የጎረቤት አገሮች ስደተኞችን እያስተናገደችው ባለችው ኢትዮጵያም አሁን ማምሻውን በተለያዩ ሥነ ሥርዓቶች እየታሰበ ነው። ከጎረቤት አገሮች ወደ ኢትዮጵያ ከሚገቡ ስደተኞች በተጨማሪ በተለያዩ ግጭቶች ምክንያት በሀገር ውስጥ እየጨመረ የመጣው የተፈናቃዮች ቁጥርም አሳሳቢ ሆኗል። በሌላ በኩል ደግሞ በአሁኑ ሰዓት ጠቅላይ ሚኒስትር ዓብይ አህመድ የደቡብ ሱዳን ባላንጣ መሪዎችን ሳልቫኪር ማያርዲትና ሪያክ ማቻርን በብሔራዊ ቤተ መንግስት ያስተናገዱ እያስተናገዱ እያደራደሩ ናቸው። ደቡብ ሱዳን ከስደት ምንጭ ሀገሮች ዋና ዋና ከሚባሉት በምስራቅ አፍሪካ አንዷ መሆኗ ይታወቃል። መፈናቀልንም ጨምሮ እስክንድር ፍሬው ማምሻውን እዚያው የስደተኞች ቀን ስነ ስርዓት ላይ ነው የሚገኘው። አሁን የስልክ መስመር ላይ ይዣዋለሁ። እንደምናመሸ እስክንድር እንደምናመሸህ ሰለሞን እግዚአብሔር ይመስገን የት ነው ያለው አሁን አሁን እንግዲህ ሰለሞን ዓለም አቀፉ የስደተኞች ቀን እየተከበረ በሚገኝበት እና አዲስ አበባ ውስጥ በሚገኘው የአሜሪካ ማዕከል ወይም አሜሪካን ሴንተር ተብሎ በሚጠራው ቦታ ነው ያለሁት አከባበሩ ገና አሁን መጠናቀቁ ነው ሰለሞን እሺ በምን በምን ሁኔታዎች ነው የተከበረው ምን ስነ ስርዓት ነበረ ሰለሞን እንደምታውቀው ኢትዮጵያ ዘጠኝ መቶ ሀያ ሺህ ሁለት መቶ ስልሳ ሁለት የጎረቤት ሀገራት ስደተኞችን በሀያ ስድስት ካምፖች የምታስተናግድ ሀገር ናት። እንግዲህ በዓለም ላይ በርካታ ስደተኞችን ከሚያስተናግዱ ሀገራትን አንዷ ናት። ከነዚህ የስደተኛ ካምፖች እንደዚሁም በከተማ ውስጥ በተለያየ ቦታ ከሚኖሩ ስደተኞች የተውጣጡ ታዳጊ ህጻናት ትርዒቶች ባቀረቡበት በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር እና ሌሎች የዩናይትድ ስቴትስ ተወካዮች በተገኙበት ድምፃውያን ዝግጅቶቻቸውን ባቀረቡበት የዓለም አቀፉ የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ተወካዮችን በተገኙበት ነው በዓሉ ደመቅ ባለ ሁኔታ የተከበረው። ሰለሞን፣ እንግዲህ እንዳልከው እስክንድር፣ በአፍሪካ አቻ የላትም ኢትዮጵያ ስደተኞችን በማስተናገድ እና እነዚህን ስደተኞች የማስተናገድ አቅሟ ግምት ውስጥ ገብቷል። አዎ፣ በተለይም ከዚህ አንጻር የተተኮረው በምን ላይ ነው ሰለሞን? የተቀናጀ የስደተኞች ምላሽ ማዕቀፍ በሚል ኢትዮጵያ እየተገበረች ያለችው አካሄድ የስደተኞች አያያዝ ሊበረታታ የሚገባው መሆኑን በስነ ስርዓቱ ላይ የተገኙት ተናጋሪዎች ገልጸዋል። የዓለም አቀፉ የስደተኞች ጉዳይ ከፍተኛ ኮሚሽን የኢትዮጵያ ተወካይ ክሌመንቲን ሳላሚ ለምሳሌ ይሄው አካሄድ በኢትዮጵያ ውስጥ እየተተገበረ ያለበት ሁኔታ አበረታች መሆኑን ገልጸዋል። ይህ በተለይ አሁን እየተተገበረ ያለው ሰለሞን ኤርትራውያን ስደተኞችን በተመለከተ ነው። በካምፖች ውስጥ ከሚኖሩ ይልቅ የተወሰኑት ከተማ ውስጥ ከህዝቡ ጋር ተቀናጅተውና አብረው እንዲኖሩ የማድረግ ነው። አካሄዱ እንግዲህ ስደተኞችን በኤርትራውያን ስደተኞች የተጀመረበትን ምክንያት ኤርትራውያን ስደተኞች በባህልም በቋንቋም በተለያዩ ነገሮች ያው ከኢትዮጵያውያን ጋር እየተዛመዱ ስለሆኑ ለጊዜው በእነሱ መጀመሩ ይቀላል ከሚል አንጻር ነው። ያ እየተገበረ እንደሚገኝ ይታወቃል። እንዲህ አይነቱ አካሄድ ተገቢ መሆኑን ገልጸዋል። ኢትዮጵያ በአጠቃላይ ስደተኞችን ለመደገፍ እያደረገች ያለችው ጥረትም ለማስተናገድ እያደረገች ያለችው ጥረትም ተመስግኗል። በዚህ ስነ ስርዓት ላይ ለምሳሌ በኢትዮጵያ አሜሪካ አምባሳደር ማይክል ሬነር አገራቸው ኢትዮጵያ ስደተኞችን ለመደገፍ ለምታደርገው ጥረት ባለፈው አመት ብቻ ሰባ ስድስት ሚሊዮን ዶላር መስጠቷን ገልጸዋል። እና በዚህ መንገድ በኢትዮጵያ በኩል እየተደረገ ያለው ድጋፍ በዚህ መንገድ ነው የተነሳው። ሌሎች እነማን ተገኝተዋል? በዚህ ስነ ስርዓት ላይ ከአምባሳደሩ እና ከተባበሩ መንግስታት የስደተኞች ጉዳይ ተወካይ ሌላ እንግዲህ ከአምባሳደር ሬይነር በተጨማሪ ከአሜሪካው አምባሳደር ማይክል ሬይነር በተጨማሪ በኢትዮጵያ የዩኤስኤአይዲ አስተዳዳሪ ተገኝተዋል። የዩኤንኤችሲአር ሌሎች ኃላፊዎችም ነበሩ። እንደዚሁም ሌሎች አሜሪካውያን ዲፕሎማቶች፣ እንደዚሁም ከአሜሪካን ሀገር የመጣች ዘፋኝ በኢትዮጵያም ያሉ ታዋቂ ዘፋኞች እንደዚሁ ትርኢታቸውን ዝግጅት አቅርበዋል። በዚህ መንገድ ነው የተከበረው። ሰለሞን፣ ሌላው እስክንድር ቀደም ሲል በመግቢያ ላይ እንዳነሳ ነው ትልቁ አሳሳቢ እየሆነ የመጣው ኢትዮጵያ ውስጥ የሚታየው የሀገር ውስጥ መፈናቀልም ጭምር ነው። ይሄስ ታስቧል? እንግዲህ ይሄ ጉዳይ በንግግሮች አልተነሳም። አንተ እንደገለጽከው ግን ኢትዮጵያ ሌሎች ስደተኞችን ከጎረቤት ሀገራት የሚመጡ ወደ አንድ ሚሊዮን ስደተኞችን እያስተናገደች ትገኛለች። በአገሯም ግን እንደዚሁ ከፍተኛ ቁጥር ያላቸው ስደተኞች ኢትዮጵያውያን ማለት ነው ኢንተርናሊ ዲስፕሌይስድ ወይም እዚሁ አገር ውስጥ ተፈናቅለዋል። ለምሳሌ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች በተነሳው ግጭት፣ አሁን በቅርቡ ደግሞ በጌዲኦና በጉጂ በተነሳው ግጭት፣ በሌሎችም አካባቢዎች አሁን እንኳን በ አዋሳ ከተማ በተቀሰቀሰው ግጭት ሰሞኑ፣ ሰለሞን ያው በዘገባዎችም ሲገለጽ እንደቆየው በሺዎች የሚቆጠሩ ሰዎች ተፈናቅለዋል እና ይህ ጉዳይ አሳሳቢ መሆኑ ይታወቃል። ይህንን በተመለከተ የጠየኳቸው በኢትዮጵያ የዩኤንኤችሲአር ተወካይ ክሌሜንቲን ሳላሚ ድርጅታቸው የዚህን ችግር አሳሳቢነት እንደሚረዳ የተለያዩ ድጋፎችንም ለእነዚህ ኢትዮጵያውያን እያደረገ መሆኑን ገልጸዋል። የአሜሪካው አምባሳደር ማይክል ሬይነርም እንደዚሁ ተመሳሳይ ጥያቄ አንስችላቸው ነበረ። ኢትዮጵያውያን ስደተኞች በሀገር ውስጥ የተፈናቀሉትን ማለት ነው። እነሱን ለመርዳት መንግስታቸው ድጋፍ እያደረገ እንደሚገኝ፣ የችግሩንም አሳሳቢነት እንደሚረዳ ነው የተናገሩት። የኢትዮጵያ መንግስት የስደተኞችና ከስደት ተመላሾች አስተዳደር እንዳለው ይታወቃል፣ መስሪያ ቤት እንዳለው ይታወቃል። በዚህ ስነ ስርዓት ላይ ተገኝቷል፣ ተባብሯል፣ ተሳትፏል። ትክክል። የኢትዮጵያ መንግስት እንግዲህ የስደተኞችና ከስደት ተመላሾች አስተዳደር በመወከል ተገኝተው ንግግር ያደረጉት አቶ እዮብ አወቀ ናቸው። የፕሮግራም ማስፈጸሚያ ክፍል ሀላፊ ናቸው፣ በስደተኞችና ከስደት ተመላሾች ጉዳይ አስተዳደር። እሳቸውም እንደዚሁ መንግስት ከጎረቤት ሀገራት የመጡ ስደተኞችን ለማስተናገድ እያደረገ ያለውን ጥረት፣ በተለይም ቀደም ሲል ያነሳነውን የተቀናጀ የስደተኞች ምላሽ ማዕቀፍ የተሰኘውን ለመተግበር እየተደረገ ያለውን ጥረት አብራርተዋል። ሰለሞን እንግዲህ ከስደትና ከመፈናቀል ጋር የተያያዙ በጣም ብዙ ችግሮች አሉ። አብረው የሚመጡ የጸጥታ ችግር አለ፣ የጤና ችግር አለ፣ የምግብ ችግር አለ፣ የግንኙነቶች ችግር አለ። በሴቶችና በህጻናት ላይ ይደርሳል የሚባሉ ችግሮችና በደሎች አሉ። ይሄ ያልከው ማዕቀፍ እነዚህን ሁኔታዎች ሁሉ ግምት ውስጥ ያስገባ ነው? የአሜሪካ አምባሳደር ሲናገሩ ስለዚሁ ጉዳይ ስደተኞችም ክብር አላቸው፣ እነሱም እንደኛ ክብር የሚገባቸው እናቶች ናቸው፣ አባቶች ናቸው፣ ልጆች ናቸው ሲሉ ነበር የገለጹት። እና አንዱ ዓላማውም እነኚህ ስደተኞች እንግዲህ በካምፖች ሲኖሩ ወይ ደግሞ በሌሎች አካባቢዎች ከካምፖችም ውጭ በሚ ከህብረተሰቡ ተነጥለው በሚኖሩበት ጊዜ የሚገጥማቸውን ችግር ማስወገድ እና ከህብረተሰቡ ጋር ተቀላቅለው እንዲኖሩ ማድረግ ነው እና ስለ ሪፊጂ ስንናገር ብለዋል አምባሳደሩ እየተናገርን ያለ ነው፣ ስለ ሰዎች ነው፣ ስለ ሚስቶች፣ ስለ እናቶች፣ ስለ ባሎች፣ ስለ አባቶች፣ ስለ ህጻናት ነው። እነኚህ ሁሉ ክብር፣ ተስፋ፣ ደስታ ይገባቸዋል ነው ያሉት። እንግዲህ እስክንድር፣ አሁንም እዛው ነው አንተ ያለኸው። ስነ ስርዓቱ ተጠናቆ ሙሉ ዘገባዎችን ይዘህ ነገ እንጠብቀሃለን። ለዛሬ ግን በጣም አመሰግናለሁ። ወደ ጉዳይ ተመለስ። እግዜር ይስጥልኝ። አመሰግናለሁ ሰለሞን። ሌላ አንድ የተነሳ ነጥብ ሰለሞን፣ እዚህ ላይ ማከል ከቻልኩኝ፣ እንደምታውቀው በኢትዮጵያ ውስጥ ከሚገኙ ስደተኞች አብዛኛዎቹ የመጡት ከሶማሊያ፣ ከኤርትራ፣ ከደቡብ ሱዳን እና ከሌሎችም ሀገራት ነው። ከዚህ አንጻር በቅርቡ የጠቅላይ ሚኒስትር አብይ አህመድ መንግስት ከኤርትራ ጋር ያለውን ውዝግብ ለማስወገድ የሚያስችል የሰላም ጥሪ ማቅረቡ የአልጀርሱን ስምምነት እና የድንበር ኮሚሽኑን ውሳኔም ያለ ቅድመ ሁኔታ ሙሉ በሙሉ ለመተግበር መስማማቱ ይታወሳል። ይህ ከስደተኞች አንጻር እንዴት ይታያል የሚል ጥያቄ በኢትዮጵያ ለዩኤንኤችሲአር ተወካይ ክሌሜንቲን ሳላሚያን ስችላቸው ነበረ። እርሳቸው እንደውም ያሉት ማንኛውም ስደተኞችን ወደ ቤታቸው ወደ ክብራቸው ወደ ሀገራቸው ሊመልስ የሚችልና ስደተኞችን ከችግር የሚገላግል እንደዚህ አይነት የሰላም ጥሪ እኛ እንቀበላለን ይህም ውጤት እንደሚያስገኝ ተስፋ እናደርጋለን ነው ሲሉ የመለሱት እንግዲህ ጠቅላይ ሚኒስትሩ ኤርትራ ብቻ ሳይሆን በአካባቢውም ሀገሮች ውስጥ እንደዚሁ እየተንቀሳቀሱ ለሰላምና ለጋራ ብልጽግና ጥሪ እያደረጉ ነው እንግዲህ እነዚህ ሁኔታዎች ከተሳኩላቸው የስደት ጉዳይም የመፈናቀል ጉዳይም አብሮ መፍትሄ ሊያገኝ ይችላል የሚል ተስፋ እንግዲህ ይኖራል ብዬ አስባለሁኝ አዎ አሁን እኔ እናንተ እየተነጋገርን ባለንበት ጊዜም እንኳን ሰለሞን ጠቅላይ ሚኒስትር ዶክተር አብይ አህመድ የደቡብ ሱዳኑን ፕሬዝዳንት ሳልቫኪር ማያርዲት እና የአማጽያኑን መሪ ዶክተር ሪያክ ማቻርን እያደራደሩ ይገኛሉ። ዶክተር በብሔራዊ ቤተ መንግስት በአዲስ አበባው ብሔራዊ ቤተ መንግስት እያደራደሩ ይገኛሉ። እንደምታውቀው የአማጽያኑ መሪ ዶክተር ሪያክ ማቻር በአዲስ አበባ ውስጥ መኖሪያ ቤት አላቸው። ነገር ግን ወደ ደቡብ አፍሪካ በሄዱበት አጋጣሚ ከደቡብ አፍሪካ እንዳይወጡ ተደርገው እንግዲህ ይሄ የኢጋድን ስምምነት ያለበት ነገር ነው። ለሰላሙ እንቅፋት ይሆናሉ እሳቸው በሩቁ ቢደራደሩ ይሻላል በሚል በደቡብ አፍሪካ መቆየታቸው ይታወሳል። አሁን ከአንድ ዓመት ከበለጠ ጊዜ በኋላ ለመጀመሪያ ጊዜ አዲስ አበባ ገብተዋል። ዶክተር ሪያቅ ማቻር መግባታቸው ብቻ አይደለም፣ ከረጅም ጊዜ ተቀናቃኛቸው ከደቡብ ሱዳኑ ፕሬዚዳንት ሳልቫኪር ማያርዲት ጋርን በዶክተር አብይ አህመድ አግባቢነት ዶክተር አብይ አህመድ እንግዲህ የኢጋድም ሊቀመንበር ናቸው የወቅቱ እየተነጋገሩ ይገኛሉ። እነዚህ ሁሉ እንግዲህ የሰላም ጥረቶች በየአገሩ በኢትዮጵያ ብቻ ሳይሆን በተለያዩ ጎረቤት ሀገራት የሚገኙ የደቡብ ሱዳን ስደተኞች ወደ ሀገራቸው እንዲመለሱ ለማድረግን እንደሚያስችሉ ነው ተስፋ እየተደረገ ያለው። አሁን እንግዲህ ቀደም ሲል እንዳልኩት ተጨማሪ እና ዘርዘር ያሉ ዘገባዎችን በእነዚህም ላይ እንጠብቃለን። እስክንድር፣ ነገም ከነገ ወዲያም። አመሰግናለሁ። ገናምሽ፣ በጣም አመሰግናለሁ። ሰለሞን፣ መልካም we